ዝዋይ በተሰኘ የቀድሞ መጠሪያዋ ይበልጡን በምትታወቀው በባቱ ከተማ ያሉ የደቡብ ክልል ተወላጆች ከሰሞኑ በቦታው ከነበረ ግጭት ጋር በተያያዘ ከተማውን እየለቀቁ እንደሚገኙ ነዋሪዎች ለዶይቼ ቬለ ተናግረዋል። ከተማውን ጥለው ሊወጡ የነበሩ ነዋሪዎችም ከከተማይቱ ከንቲባ ጋር መነጋገራቸውን ገልጸዋል። ስማቸው እንዳይገለጽ የጠየቁ አንድ የባቱ ነዋሪ ለዶይች ቨለ እንደተናገሩት ትላንት ሐሙስ ምሽት በግጭቱ ምክንያት ከከተማይቱ ለመልቀቅ ሲዘጋጁ የነበሩ ነዋሪዎች ተመልክተዋል። እኔ ራሴ ማታ በመኪና ከተማ ውስጥ ውርውር ስል ዕቃቸውን ሲጭኑ ራሴ ደርሼባቸዋለሁ። በቃ የሆኑ ጥበቃዎች ነበሩ፣ እዛ በየቦታ ይህንን ምናምን ቁሳቁስ የሚጠብቁት እንዳይነሳሳ፣ ምን ችግር እንዳይኖር የሚጠብቁ ፖሊሶች ነበሩ። አንድ ሁለት ሰው ይዤ ደረስኩባቸው በመኪና ማለት ነው። አስታግሳቸው፣ እባክህ እስኪ እናንተ ሰዎች እነዚህ ሰዎች አስታግሱት፣ እንዳይሄዱ አሁን ሰላም ነው በሉት ብዬ ሰዎቹን አጠገባቸው ወሰድኩት። ሰዎቹ ለመኑ፣ ፖሊሶቹም ሲለምኑ ሲለምኑ፣ አይ እኔ በቂ ስራ እዚህ አለኝ ልጆቼን ብቻ ሻኛለሁ እንጂ እኔ እዚህ ያው የሚጭነው ባለቤቱ ማለት ባሹ ማለት ነው። ሰዎቹ ያው በቃ አስቸጋሪ ነው በጣም ደስ የማይል ነው። የእነሱ መነሳት በጣም አሳዝኖናል። በብዛት የሄዱ ነው በ በጣም የሚያሳዝን ነው። ዝም ብሎ በቃ ፈርቶ በቃ ማንነታቸው እንዳይገለጽ የጠየቁ ሌላ የከተማው ነዋሪ ትላንት ሐሙስ፣ ከባቱ ለቀው ወደ ሌላ ቦታ ልሄዱ ተዘጋጅተው የነበሩ የደቡብ ተወላጆች ከባቱ ከንቲባ አቶ ኦሾ ከዲር እና ሌሎች ኃላፊዎች ጋር መነጋገራቸውን ያስረዳል። ดาลูก መኖሪያቸውን በፍርሃት የለቀቁ ሰዎች በአንድ ቦታ አለመጠለላቸውንም ይገልጻሉ። እነሱ የሆነ እንሄዳለን ብለው እቃቸውን ጭነው ሲሄዱ የከተማው ከንቲባ፣ የከተማው አስተዳደርም እንዳትሄዱ አገር ሰላም ነው፣ ወደ ስራችሁም ትመለሳላችሁ፣ ሁኔታ እናመቻቻለን በሚል ትላንትና እንዳይሄዱ የተደረጉበት ሁኔታ ነበር። ትላንትናም ይሄዳሉ የተባሉት የወጣቶች ማዕከል ተብሎ ይገነባ የነበረው ቦታ ነው። ለተወሰነ ሰዓት ስብሰባ አይነት ነገር ተደርጎላቸው የወጡት እንጂ ተጠልለው የተቀመጡበት ሁኔታ የለም ወደ ቤታቸው ነው የተመለሱ። የባቱ ከተማ አስተዳደር የመንግስት ኮሚዩኒኬሽን ጽህፈት ቤት ሰራተኛ አቶ አለማየሁ ታደለ በሰሞኑ ግጭት ከተማውን ለቀው ለመውጣት ተዘጋጅተው የነበሩት ጥቂት ሰዎች ናቸው ይላሉ። ትላንት ከደቡብ ክልል ተወላጆች ጋር በወጣቶችና ስፖርት ጽህፈት ቤት ግቢ በነበረ ውይይትም ነዋሪው እንዲረጋጋ መልእክት እንደተላለፈ ተናግረዋል። አንድ ሁለት ሶስት ቤተሰቦች ናቸው እንሄዳለን ብለው የተነሱ የነበረው እነኛን ቤተሰቦች ኖ አትሂዱ፣ እዚሁ ወልዳችኋል፣ እዚሁ ተወልዳችሁ ኖሯችኋል፣ ከህብረተሰቦች ጋራ ዛሬም ደግሞ ወደዛም ብትሄዱ ለእናንተ የሚጠቅም ላይሆን ይችላል፣ እዚሁ የነበረውን እንቅስቃሴያቸውን ብትቀጥሉ ጥሩ ነው ከሚል አንጻር ነበር። በባቱ ከተማ ግጭት የተቀሰቀሰው ባለፈው እሁድ ህዳር 3 ነበር። በዕለቱ በነበረው ግጭት ሰዎች መሞታቸውና መቁሰላቸው ቢታወቅም በብዛታቸው ላይ ግን የተለያዩ ቁጥሮች ይቀርባሉ። በግጭቱ የሞቱትን ሰዎች ከአራት እስከ ሰባት የሚያደርሱት አሉ። የባቱ ከተማ የመንግሥት ኮሚኒኬሽን ጽህፈት ቤት ሠራተኛ ግን ሟቾቹ ሁለት ብቻ ናቸው ይላሉ። በግጭቱ የንግድ ቤቶች መቃጠላቸውን የከተማይቱ ነዋሪዎች ይናገራሉ። ሁሉም የሚስማሙበት ግን የግጭቱ መንስኤ የሁለት ግለሰቦች ጠብ መሆኑን ነው። ከወር በፊት በሁለት ወጣቶች መካከል በነበረ ጥል የእግር መሰበር ጉዳት የደረሰበት ወጣት ህይወቱ ማለፉ ለግጭቱ መቀስቀስ ምክንያት መሆኑን የከተማይቱ ነዋሪ ያስረዳሉ። እግሩ ተሰበረና ልጁ ወደ ሆስፒታል ወላይታ ተወዶ ሄደዋል። አጥንት ስፔሻል ጋር ማለት ነው። እዛ ልጁ በወሩ ሞቶ መጣ። ያ ሞተ። በዛ ነው ጠቡ። ከዛ ነው የተነሳ። ልጁ ይሁድ ጠዋት መጣ፣ ሬሳው በዛው። እነዚህ ምንም የማያውቁ ልጆች በቃ ዝም ብሎ ወዲና ወዲ የሚሮጡ ልጆች ነው። ረብሻ መጡት። በልጁ ምክንያት ሰሞኑን በከተማው ለነበረው አለመረጋጋት ከወጣቱ ሞት ሌላ በከተማይቱ ዳርቻ ያለው የሼር የአበባ እርሻ ሰራተኞች የደሞዝ ይጨመርልን ጥያቄም ሰበብ እንደሆነ ሌላኛው የከተማይቱ ነዋሪ ይገልጻሉ። ግጭቱን ለመቆጣጠር ካለፈው ሰኞ ጀምሮ የመከላከያ ሰራዊት የፌዴራልና የክልሉ ፖሊስ አባላት በከተማይቱ እንደተሰማሩ ነዋሪዎቹ ለዶይቼ ቬለ አስረድተዋል። በግጭቱ ተሳትፈዋል የተባሉ በርካታ ወጣቶች መታሰራቸውን የሚናገሩት ነዋሪዎች አሁን በከተማይቱ መረጋጋት ይታያል ብለዋል። በባቱ ሰላም መስፈኑን የሚናገሩት የከተማዋ የኮሚኒኬሽን ጽሕፈት ቤት ሰራተኛም በግጭቱ የተጎዱ ሰዎችም ከሆስፒታል መውጣት መጀመራቸውን ተናግረዋል።